የአሜሪካ ድምፅ ነው በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ጥር 9 2015 ዓ ም ዝግጅታችን ጀመረ። ለፌዴራል ጠቅላይ ፍርድ ቤት የአዲስ ፕሬዝዳንትና ምክትል ፕሬዝዳንት ሹመት ጸደቀ። እኒህ የጠቅላይ ፍርድ ቤት ፕሬዝዳንት እንዲሆኑ የቀረቡት ሰው በዳኝነት በየትኛውም ደረጃ አለማገልገላቸው በሀገራችን፣ በዚህ ደረጃ ረዥም ዓመታት በዳኝነት ያገለገሉ ባለሙያዎች ጠፍተው ነው። አሁን እኛ እንግዲህ የምክር ቤቱ የሚሰራው በሕግና ስርዓት ነው። ዛሬ ሹመቱ ሲጸድቅ ከምክር ቤት የተወሰደውን ድምፅ ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የደቡብ ክልል የሀላባ ዞን ነዋሪዎች ውስናን ተቃውሞ ሰላማዊ ሰልፍ አካሂደዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቷና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን ወደ ቀዳሚው የዓለም ዜናዎች እንለፍ። ጤና ያስጥልኝ። እንደምናመሻችሁ አድማጮች የምሽቱን የዓለም ዜና የማሰማችሁ ቆንጂት ታየ ነኝ። የሶማሊያው ጽንፈኛ እስላማዊ ታጣቂ ቡድን አልሸባብ ዛሬ በአንድ የሀገሪቱ የጦር ሰፈር ላይ ጥቃት ማድረሱ ተሰምቷል። ጥቃቱ የደረሰው የሶማሊያ መንግስት በቡድኑ ተይዛ የነበረች ቁልፍ የጠረፍ ከተማ በማስለቀቅ ታሪካዊ ድል ተቀዳጅተናል ባለ ማግስት መሆኑ ነው። ከዋና ከተማዋ ከሞቃዲሾ በስተሰሜን ባለችው ሀዋዲሌ የተባለች ከተማ በዛሬው ዕለት ታጣቂው ቡድን ባደረሰው ጥቃት ምን ያህል ሰዎች እንደተገደሉ የተለያየ አሃዝ እየወጣ ነው። የጦር ሰራዊቱ አዛዥ አዶዋ ዩሱፍ በመንግስቱ የራዲዮ ጣቢያ በሰጡት መግለጫ በጥቃቱ አንድ ከፍተኛ መኮንንን ጨምሮ አምስት ወታደሮች እንደተገደሉ ተናግረዋል። ጥቃቱ በደረሰባት ከተማ አቅራቢያ የሚንቀሳቀስ የአንድ ሚሊሺያ አዛዥ ደግሞ የተገደሉት አስራ አንድ ወታደሮች መሆናቸውን አስታውቀዋል። አልሸባብ ለጥቃቱ ኃላፊ ነኝ ብለዋል። ባለፈው እሁድ ከዩጋንዳ ጋር በሚያዋስነው የምስራቅ ኮንጎ አካባቢ በአንድ ቤተ ክርስቲያን ላይ የቦምብ ጥቃት ያደረስነው እኛ ነን ሲሉ ጽንፈኛ እስላማዊ ታጣቂዎች ኃላፊነት መውሰዳቸው ተገልጿል። ካሲንዲ በተባለች ከተማ በደረሰው የቦምብ ፍንዳታ ቢያንስ 14 ሰዎች መገደላቸውን የኮንጎ ባለስልጣናት አስታውቀዋል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድንና የዜና አውታሩ ባወጧቸው መግለጫዎች ሁለት በቤተ ክርስቲያኑ ውስጥ ምእመናን ጸሎት ላይ እያሉ ታጣቂዎቻችን ቦምቡን አፈንድተዋል ብለዋል። የአጎራባቸዋ የዩጋንዳ የጦር ሰራዊት ሁከቱን ለማስቆም ወደ ምስራቅ ኮንጎ ወታደሮች ያዘመተ ቢሆንም ጥቃቶቹ እየተባባሱ መምጣታቸውን ነው ዜናው ያመለከተው። ከዘጠኝ ወራት በፊት የተደረሰው የየመን ጦርነት ተፋላሚዎች የተኩስ አቁም ውል አሁንም እንደ ጸና መሆኑ ተዘግቧል። የእርስ በርስ ውጊያው ለዚህ ያህል ጊዜ ሳይፈርስ ሲቆይ ይህ የመጀመሪያ መሆኑን የተመለከተው የየመን የሳውዲ አረቢያና የተባበሩት መንግስታት ባለስልጣናት እንዳሉት ሳውዲ አረቢያና ተቀናቃኞቿ በኢራን የሚታገዙት ሁቲዎቹ አማጺያን ተኩስ አቁሙ ሊጠናከርና ለረጅም ጊዜ የቆየውን ጦርነት ወደሚያስቆም ስምምነት ለመሸጋገር ስለሚችልበት መንገድ እየተነጋገሩ መሆናቸው ተዘግቧል። ድርድሩ መቀጠሉ ውጊያው እንዳያገረሽ ያደረገ ቢሆንም ሁለቱ ወገኖች አሁንም የማያስማሟቸው ዋና ዋና ጉዳዮች እንዳሉ ነው የተመለከተው። ሁቲዎቹ አማጽያን የተዘጉባቸው የአየርና የባህር መስመሮች እንዲከፈቱ ይፈልጋሉ። በተቀናቃኞቻቸው ቁጥጥር ስር ካሉት የነዳጅ ሀብቶች የሚገኘው ገቢ ለመንግስት ሰራተኛና የጦር ኃይል ደሞዝ ክፍያ የሚሆን ገንዘብ ይሰጠን ሲሉም ጠይቀዋል። ሳውዲ በበኩሏ ሁቲዎቹ አማጽያን የደህንነት ዋስትና እንዲሰጡ ጠይቃለች። ጦርነቱን ለማቆም ከሌሎቹ ተፋላሚ ቡድኖች ጋር ድርድር ውስጥ እንዲገቡም ትፈልጋለች። የብሪታንያ መንግስት ፍልሰተኞችን ወደ ሩዋንዳ ለመላክ ያለውን እቅድ በመቃወም የቀረበው ሙግት በሀገሪቱ የይግባኝ ሰሚ ፍርድ ቤት እንዲታይ ውሳኔ ላይ ተደርሷል። በበርካታ ጥገኝነት ጠያቂዎች የእርዳታ ድርጅቶችና የድንበር ጥበቃ ባለስልጣናት ማህበራት የተመሰረተው ክስ ባለፈው ወር ሁለት የከፍተኛ ፍርድ ቤት ዳኞች ውድቅ አድርገውት የነበረ ሲሆን አወዛጋቢው የመንግስቱ ፖሊሲ ህጋዊ ነው የሚል ውሳኔ ሰጥተውበት ነበር። ታዲያ ትናንት ሰኞ እነዚሁ ዳኞች ከሳሾቹ ውሳኔውን መቃወሚያ ክርክር ማቅረብ እንደሚችሉ አሳውቀዋቸዋል። ይግባኝ ሰሚው ችሎት የሚሰየምበት ቀን ግን አልተቆረጠም። ባለፈው አመት ብቻ 45 ሺህ ፍልሰተኞች በባህር ወሽመጡ በኩል እንግሊዝ የገቡ ሲሆን ብዙዎቹ ባህሩ ላይ ህይወታቸውን አጥተዋል። የሰብአዊ መብት ቡድኖች ብሪታንያ ፍልሰተኞችን ወደማይፈልጉትና 6400 ኪሎ ሜትር ርቀት ላይ ወደሚገኝ ቦታ ለመላክ ያወጣችው እቅድ ሰብአዊ ምግባር የጎደለው ነው በማለት ይኮንናሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቻይና ኢኮኖሚ እድገት ከ40 ዓመታት በሚበልጥ ጊዜ ታይቶ በማያውቅ መጠን መቀነሱ ተገለጸ። የዚህ ምክንያቱ የኮቪድ-19 ዓለም አቀፍ ወረርሽኝን ለመዋጋት የተከተለችው ጥብቁ ፖሊሲዋ መሆኑ ተመልክቷል። የቻይና ብሔራዊ የስታቲስቲክስ ቢሮ ዛሬ ባወጣው ሪፖርት እንዳስታወቀው እንደ አውሮፓውያን አቆጣጠር ባለፈው 2022 ዓ ም ኢኮኖሚው ያደገው በሶስት ከመቶ ብቻ መሆኑን ጠቁሟል። በቀደመው በ2021 ዓ.ም በ8 ነጥብ 1 ከመቶ አድጎ እንደነበረም መረጃው ጠቁሟል። ከ1970ዎቹ ወዲህ ይህ ሁለተኛው ዝቅተኛ የኢኮኖሚ እድገት እንደሆነ ነው የተገለጸው። ቤይጂንግ የኮቪድ-19 ወረርሽኝ ከተቀሰቀሰበት ጊዜ አንስታ ዚሮ ኮቪድ በሚል ስያሜ የሚታወቅ ጥብቅ ኮሮና ቫይረስን የመከላከልና መቆጣጠር ፖሊሲ ስራ ላይ አውላ እንደቆየች ይታወሳል። በበርካታ የሀገሪቱ ከተሞች ፖሊሲውን በመቃወም ያልተለመደ ህዝባዊ ተቃውሞ የተቀሰቀሰ ሲሆን ይህንኑ ተከትሎ መንግስቱ በታህሳስ ወር መጀመሪያ በድንገት ጥብቅ ጸረ ኮቪድ ፖሊሲውን ሰርዟል። የሆነ ሆኖ በአሁኑ ወቅት ወረርሽኙ በስፋት ያገረሸ ሲሆን እስካሁን ከ60 ሺህ የሚበልጡ ሰዎች ለህልፈት እንደተዳረጉ ተዘግበዋል። በሌላ የቻይና ዜና የህዝቧ ብዛት ከ60 ዓመታት በኋላ እንደ አውሮፓውያን አቆጣጠር ባለፈው 2022 ዓመተ ምህረት ለመጀመሪያ ጊዜ መቀነሱን አስታውቃለች። የሀገሪቱ የስታቲስቲክስ መረጃ ቢሮ ባወጣው መሰረት ባለፈው ዓመት 9.5 ሚሊዮን ህጻናት የተወለዱ ሲሆን፣ 10.4 ሚሊዮን ሰዎች ሞተዋል። በዚያም ሂሳብ የህዝቡ ብዛት በ850 ሺህ ቀንሷል። የዩናይትድ ስቴትስ ከፍተኛ ተደራዳሪዎች በዚህ ሳምንት ታይዋን ናቸው። በዩናይትድ ስቴትስ የንግድ ተወካይ ቢሮ የቻይና ክፍል ምክትል የንግድ ተደራዳሪ ቴሪ መካርተን የተመራው ከፍተኛ የልኡካን ቡድን ወደ ታይፔ የተጓዘው ለዋሽንግተንና ለራስ ገዟ ደሴት በተወጠነው አዲስ የንግድ መርሃ ግብር ዙሪያ ድርድሩን ለመቀጠል መሆኑ ተመልክቷል። በመጨረሻም ዋግነር ግሩፕ በሚባለው የሩሲያ የቅጥር ተዋጊዎች አሰማሪ ኩባንያ አዛዥ ነበርኩ ያለው በዩክሬን ጦርነት የተካፈለ አንድ ግለሰብ ባለፈው ሳምንት ከዩክሬን አምልጦ ሲያበቃ ኖርዌይ ውስጥ ጥገኝነት መጠየቁ ተገለጸ። ሰውየውን የኖርዌይ የድንበር ጠባቂዎች ከሩሲያ በሚያዋስነው ድንበር ላይ እንዳሰሩት የኖርዌይ ባለስልጣናት አስታውቀዋል። የአንድሬ ሜድቬዴቭ ጠበቃ ኖርዌይ ጥገኝነት እንድትሰጠው እንደሚፈልግ አስታውቀዋል። ለጦር ወንጀል መርማሪዎች ስለ ዩክሬኑ ውጊያ ተሞክረው ለመናገርም ዝግጁ ነው ብለዋል። ይህ በዚህ እንዳለ ቅዳሜ ዕለት ዲኒፕሮ ከተማ ውስጥ የሲቪሎች መኖሪያ ህንፃ ላይ በደረሰው የሚሳይል ጥቃት የተገደሉት ሰዎች ቁጥር አርባ አንድ መድረሱን የዩክሬን ባለስልጣናት አስታውቀዋል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂትን ለዜናዎቹ እናመሰግናለን። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ጥር 9 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የዕለቱ አብይር ዘገባ እንለፍ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የነበሩት ወይዘሮ መዓዛ አሸናፊና ምክትላቸው ሰለሞን አረዳ በፍቃዳቸው ከስራቸው መልቀቃቸው ተገለጸ። በምትካቸው አቶ ቴዎድሮስ ምህረት ከበደ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ወይዘሮ አበባ እምቢያለ ደግሞ ምክትል ፕሬዝዳንት ሆነው ተሹመዋል። ተሿሚዎቹ ሹመታቸው ባጸደቀላቸው የህዝብ ተወካዮች ምክር ቤት ፊት ቆር ቀርበው ቃለ መሀላ ፈጽመዋል። ኬኔዲ አባተ ተጨማሪ አለው ላለፉት አራት ዓመታት የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት ሆነው ሲያገለግሉ የቆዩት ወይዘሮ መዓዛ አሸናፊ እንዲሁም ምክትላቸው አቶ ሰለሞን አረዳ ስራቸውን ለቀው በአዲስ ሹማምን ተተክተዋል። ሁለቱም ባለስልጣናት ስራቸውን የለቀቁት በፈቃዳቸው ስለመሆኑ ተተኪዎቻቸውን ለመሾም በተጠራው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የምክር ቤቱ አፈ ጉባኤ የታገሰ ጫፎ ተናግረዋል። በምትካቸውም አቶ ቴዎድሮስ ምህረት ከበደ የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት፣ ወይዘሮ አበባ እምቢያ ደግሞ ምክትል ፕሬዝደንት ሆነው በተወካዮች ምክር ቤት ተሹመዋል። ስድስተኛው የህዝብ ተወካዮች ምክር ቤት በሁለተኛ ዓመት የስራ ዘመን ስምንተኛ መደበኛ ስብሰባው ነው የፌዴራል ጠቅላይ ፍርድ ቤት ፕሬዝደንትና ምክትል ፕሬዝደንትን ሹመት ያጸደቀው። ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት በእጩነት አቅርበዋቸው በሶስት ድምፅ ታቅቦ በአብላጫ ድምፅ የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት ሆነው የተሾሙት አቶ ቴዎድሮስ ምህረት ከ1989 ዓ.ም ጀምሮ እስካሁን ድረስ በተለያዩ ህግ ነካ ጉዳዮች ላይ ሲሰሩ የቆዩ ስለመሆናቸው የህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ያቀረቡት የስራ ልምዳቸው ያስረዳል። ከ1989 እስከ 1991 ዓ ም ድረስ በኮንስትራክሽን እና ቢዝነስ ባንክ በነገረ ፈጅነት፣ ከ1991 እስከ 1993 ድረስ በፍትህ እና የህግ ስርዓት ምርምር ኢንስቲትዩት በህግ ልዩ ባለሙያነት ከ1993 ዓ ም እስከ 1997 ዓ ም ድረስ በአብሲኒያ ባንክ ከፍተኛ ንግረ ፈጅነት እና የህግ ኃላፊነት፣ ከ2004 ዓ ም እስከ 2006 ዓ ም ድረስ በአዲስ አበባ ዩኒቨርሲቲ የህግ አገልግሎት ክፍል ኃላፊ፣ እንዲሁም ከ2003 ዓ ም እስከ 2010 ዓ ም ድረስ በአዲስ አበባ ዩኒቨርሲቲ የረዳት ፕሮፌሰር በመሆን አገልግለዋል። አዲሱ የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት አቶ ቴዎድሮስ የተለያዩ የሀገር ውስጥና የውጭ ተቋማትን እንዲሁም ኤምባሲዎችን በጥብቅናና በሕግ ማማከር ዘርፍ ማገልገላቸውም ተብራርቷል። የኢትዮጵያ የሕግ ባለሙያዎች ማህበር ፕሬዝደንትነትም ካገለገሉባቸው ዘርፎች መካከል ናቸው። ተሿሚው በዳኝነት ዘርፍ ያገለገሉ ካለመሆናቸው ጋር ተያይዞ ከአንድ የምክር ቤት አባል ጥያቄ ተነስቶ አቶ ተስፋዬ በልጅጌ ምላሽ ሰጥተዋል። ከአንድ ኮንሰርን በስተቀር ከሞላ ጎደል እስማማባቸው የምችል የአካዳሚክ ኳሊፊኬሽን እና የስራ ልምድ እንዳላቸው እያስባል። ኮንሰርን ምንድን ነው? እኒህ የጠቅላይ ፍርድ ቤት ፕሬዚደንት እንዲሆኑ የቀረቡት ሰው በዳኝነት በየትኛውም ደረጃ አለማገልገላቸው፣ በሀገራችን በዚህ ደረጃ ረዥም ዓመታት በዳኝነት ያገለገሉ ባለሙያዎች ጠፍተው ነው ወይ? እንዲው በዳኝነት የሰራ ሰው የዳኞችንም ግርቢያን ሰዎች የዳኝነት ስሜቱን ያ ያ ነገር ያሟላል ብዬ ስለማስብ ነው። እና እሱ እንዴት ታይቶ ነው የሚል ነው። አሁን እኛ እንግዲህ የምክር ቤቱ የሚሰራው በህግና ስርዓት ነው። አሁን የቀረቡ እጩ ውሳኔ ሀሳቡ ላይ በግልጽ እንደጠቀስኩት በህገ መንግስቱ አንቀጽ ንዑስ ሰባት እና በህገ መንግስታችን አንቀጽ ሰማንያ አንድ ንዑስ አንድ መሰረት የክቡር ጠቅላይ ሚኒስትራችን ለተከበረው ምክር ቤት እቹ አቅርቦ አቅርቧል። በዚህ ጉዳይ ላይ ተወያይተው እንዲያጸድቁ ከአሰራር አኳያ ህገ መንግስቱን ማዕከል ያደረገ ስለሆነ የተለየ የተሳሳተ ነገር የለው። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዚደንት ሆነው የተሾሙት ወይዘሮ አበባ አምቢያለ በህዝብ ተወካዮች ምክር ቤት በሙሉ ድምፅ ነው ሹመታቸው የጸደቀላቸው። ወይዘሮ አበባ ከ1995 ዓ ም ጀምሮ ከአማራ ክልል ምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ጀምሮ በዳኝነት ስለማገልገላቸው በስራ ልምዳቸው ላይ ተጠቅሷል። ከ2011 ዓ ም ወዲህ ደግሞ አሁን በምክትል ፕሬዝደንትነት እንዲመሩ በተሾሙበት የፌዴራል ጠቅላይ ፍርድ ቤት በዳኝነት ነት እያገለገሉ እንደሚገኙም ነው የተገለጸው። ሁለቱም ተሿሚዎች በህዝብ ተወካዮች ፊት ቀርበው ቃለ መሐላ በመፈጸም ኃላፊነታቸውን ተቀብለዋል። በኢትዮጵያ የስርዓት ለውጥ መምጣቱን ተከትሎ በነበረው የሹምሽረት ሽረት ሂደት ወደ ከፍተኛ ኃላፊነት ከመጡ አመራሮች መካከል የሆኑት ወይዘሮ መዓዛ አሸናፊ ከጥቅምት 22 2011 ዓ ም ጀምሮ የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት ሆነው ሲያገለግሉ ቆይተዋል። በሴቶች መብት ታጋይነታቸው የሴቶችን የህግነክ ነክ ጥያቄዎችም ወደፊት በማ ና ሀገራዊ አጀንዳ እንዲሆኑ በማድረግ የሚታወቁትና የኢትዮጵያ የህግ ባለሙያ ሴቶች ማህበር መስራች ከሆኑ ሴት የህግ ባለሙያዎች መካከል የሆኑት ወይዘሮ መዓዛም ሆኑ ምክትላቸው በገዛ ፍቃዳቸው ከሀላፊነታቸው መነሳታቸው ከመገለጹ ባለፈ የተነሱበት ምክንያት ምን እንደሆነ እስካሁን በግልጽ የተባለ ነገር የለም። ወይዘሮ መዓዛም ከጠቅላይ ፍርድ ቤት ፕሬዝደንትነት ስለለቀቁበት ምክንያት እስካሁን የገለጹት ነገር የለም። ባለስልጣናቱ ስራ የመልቀቃቸው ምክንያት ምን እንደሆነ ከአሜሪካ ድምፅ የተጠየቁት አቶ ሰለሞን አረዳ በጉዳዩ ላይ የተናጥል ቃለ ምልልስ እንደማይሰጡ ገልጸው በጋራ መግለጫ እንደሚሰጡ ጠቁመዋል። የወይዘሮ መዓዛና የምክትላቸው ከስራ መልቀቅ የተገለጸው አራት ከፍተኛ የመንግስት ባለስልጣናት መሸኘታቸው ከተገለጸ ከሶስት ቀናት በኋላ ነው። ባለፈው ቅዳሜ ጥቅምት 62015 ዓ ም የትራንስፖርትና ሎጂስቲክስ ሚኒስትሯ ዳግማዊት ሞገስ፣ የማዕድን ሚኒስትሩ ታከለ ኡማ፣ የግብርና ሚኒስትሩ ኡመር ሁሴን እና የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሚኒስትርና የካቢኔ ጉዳዮች ሚኒስትሩ ተፈሪ ፍቅሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት መሸኘታቸው ይታወቃል። ሽኝት ከተደረገላቸው ባለስልጣናት መካከል አቶ ኡመር ሁሴንና አቶ ተፈሪ ፍቅሬ በቅርቡ በአምባሳደርነት ከተሾሙት መካከል ሲሆኑ የወይዘሮ ዳግማዊት ሞገስና የአቶ ታከለ ኡማ ቀጣይ ጉዞ ግን አልታወቀም። ሽኝት በተደረገላቸው ሚኒስትሮች ምትክ እስካሁን የተሾመ አዲስ ባለስልጣንም የለም። ለአሜሪካ ድምጽ ኬኔዳ ባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚቀርብላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባ ነበር ያዳመጣችሁት። የትንታኔው መጽሔት ይቀጥላል። የቤኒሻንጉል ህዝብ ነጻነት ንቅናቄ ቤህነክ የፖለቲካ ድርጅት የጸጥታ ኃይሎች አንድ አባል በመግደል ሰባት ሰዎችን ማቁሰላቸውን አስታወቀ። ፓርቲው ለአሜሪካ ድምጽ ድርጊቱ ከትላንት በስቲያ እሁድ በአብራሞ ወረዳ ውስጥ ንዑስ ቅርንጫፍ የመክፈት ስነ ስርዓት ላይ ለመታደም የሚሄዱ ሰዎች ላይ ነው የተፈጸመው ሲል ገልጿል። የክልሉ ፖሊስ ኮሚሽን ጉዳዩ ባለመጣራቱ መረጃ መስጠት አልችልም ብሏል። በብሔራዊ ምርጫ ቦርድ የክልሉ ጽፈ ቤት በበኩሉ በቤህነን አባላት ላይ ተፈጸመ ስለተባለው ጥቃት አስመልክቶ አቤቱታ እንዳልቀረበለት አስታውቋል። ናኮር መልካ ዝርዝሩን ይዟል። የቤኒሻንጉል ህዝቦች ነጻነት ንቅናቄ ቤህነን ፖለቲካ ድርጅት ህዝብ ግንኙነት ኃላፊ አቶ መሐመድ እስማኤል ጥቃቱ የተፈጸመው ከትናንት በስቲያ እሁድ ጥር 7 2015 ዓ ም መሆኑን አስታውቀው ስለ ሁኔታውን አብራርተዋል። በወቅቱ አብራሙ ላይ ተፈጥሮ የነበረው ነገር ምንድን ነው? የእኛ የድርጅት አባላት አፋ የአምባሲዝም ላይ የሚደረጉ የቅርንጫፍ ጽሕፈት ቤት ከፈታ ላይ ለመገኘት እንቅስቃሴ ያደረጉ የእኛ ድርጅት አባላት ወደዛ በማቅናት ባለበት ወቅት ላይ ነበረ። የወረዳው የሶስት ቀበሌዎች ሚሊሻ መንገድ ዘግቶ አትሄዱም፣ አትገኙ በቦታ ላይ በማለት በሀይል ለመመለስ ሙከራችን አድርጎ ተኩሶ ማቁሰል እስከምደርስበት ሁኔታ ነበረ እርምጃ የወሰዱት። ወደ ሰባት የኛ ድርጅት አባላት ከፍተኛ ጉዳት ደርሶባቸው በአሶሳ ሆስፒታል የህክምና እርዳታ የተደረገላቸው ይገኛል በአሁኑ ሰዓት። በወቅቱም ደግሞ ወደ አሁኑ በጥይት ካኔ በተሞላበት ጭንቅላቱ ላይ ደግሞ በመተኮስ ግለሰቡ ላይ የሞተ አንድ ድርጅታችን አባል አለ። ድርጅታቸው ከ2007 ዓ.ም ጀምሮ ከኢትዮጵያ ብሔራዊ ምርጫ ቦርድ ሕጋዊ እውቅና አግኝቶ በክልሉ እየተንቀሳቀሰ መሆኑን ጠቁመው ስለ ጉዳዩ ለሚመለከታቸው የመንግስት አካላት አመልክተው ምላሽ በመጠባበቅ ላይ መሆናቸውን ተናግረዋል። ጥቃቱን ከፈጸሙ የመንግስት ታጣቂዎች መካከል የተያዙም እንዳሉ መረጃ እንዳላቸው ገልጸዋል። ታጥቆ የነበሩ ሚሊሻዎች አንድ ያልተኮሰ የለም። እስከ ብሬን ነበር የተተኮሰውና ከነዛ ችግር ከፈጠሩት ውስጥ እስካሁን ድረስ አራት ሰው ብቻ ነው ወጦስ ዋል የሚባል ነገር ነው። አሁን እስካሁን ድረስ የደረሰኝ መረጃ እነሱ በበኩላቸው ያደረጉት ነገር ቢኖር ይሄ ነው። በዚህ ዙሪያ የተጠየቁት የክልሉ ፖሊስ ኮሚሽነር ሀሩን ኡመር ስለ ጉዳዩ ምንም የታወቀ ነገር የለም ሲሉ አጠር ያለምላሽ ምላሽ ሰጥተዋል። ምንም የታወቀ ነገር የለም። እስካሁን ክልሉ በኮማንድ ቦስን ስለሆነ ኮማንድ ቦስ ነው የሚያጣራ። ኮማንድ ቦስ አጣርቶ ከዛ በኋላ በጋራ የሚደረጅበት ስለሆነ ከዛ በኋላ ነው አንድ ነገር ላይ መድረስ የሚቻለው ስንት ቤኒን ነው ያለው በክልሉ ቤኒን የሚታወቅ እኮ ነው ቤኒን ይሄ የሰራዊት ኪንፉ ጫካ ላይ የነበረ ነው ከነ ፖለቲካ አመራሩ ጋር ይሄ ደግሞ ራሱ ቤኒን ነኝ ብሎ ቤኒን ስደት ያነበረው አሁንም ቤኒን ራሱ የሚጠራ ነው ድርጅት ነው ይሄ በሌላ በኩል በኢትዮጵያ ብሔራዊ ምርጫ ቦርድ የቤኒሻንጉል ጉሙዝ ጽሕፈት ቤት ኃላፊ አቶ ታደሰ ለማ ስለ ጥቃቱ የቀረበላቸው አቤቱታ እንደሌለ አስታውቀዋል። ድርጅቱ ቅና አግኝቶ የሚንቀሳቀስ ድርጅት እንደሆነ ይታወቃል። ግልጽ ነው እኛ ጋር አንድ ስቴክሆልደራችን ነው። ነገር ግን አሁን ተፈጸመ ያልከውን ነገር እኔም ልክ እንዳንተውን የሰማውኝ ፎርማል የሆነ ነገር እኛ ጋር እንደምርጫ ቦርድ የመጣ ቤታ የለም በዚህ ጉዳይ ላይ ድርጅቱ ከብሔራዊ ምርጫ ቦርድ እውቅና አግኝቶ የተንቀሳቀሰ ያለ ድርጅት ስለመሆኑ ጥያቄ የለው። የቤሄነን ህዝብ ግንኙነት ኃላፊ አቶ መሀመድ ድርጅታቸው ቤሄነን ከተባለው ባለፈው ታሳስ ወር ከመንግስት ጋር የሰላም ስምምነት በመፈጸም ከገባው ሸማቂ ኃይል ጋር ግንኙነት የለውም ሲሉም ገልጸዋል። የአሜሪካ ድምፅ ናኮር መልካ ካምቦ። ተከታይ ዘገባ። ወደ ድሬዳዋ ስናልፍ ድሬዳዋ የተሟላ ህገ መንግስታዊ እውቅና እንዲኖራትና ጥቅማጥቅሞቿም እንዲጠበቁ ሀገራዊ የምክክር ኮሚሽንና ሌሎች አማራጮችን መጠቀም እንደሚገባ ተጠቆመ። የህዝብ ተወካዮች ምክር ቤት የድሬዳዋ አስተዳደር አንድ ተወካይ ፍትሐዊ የገቢ ክፍፍል ተጠቃሚ ለመሆን ድሬዳዋ ከአጎራባች ክልሎች ወደ አንዱ እንድትካለል ወይም ራሷን ችላ ክልል እንድትሆን የሚል ምክር ሀሳብ ማቅረባቸው መነጋገሪያ ሆኗል። ይሁንና የምክር ቤት አባሉ ሀሳቡን ያቀረቡት ድሬዷ ከሌሎች ክልሎች ተለይታ ማግኘት ያልቻለቻቸውን ጥቅማ ጥቅሞች እንድታገኝ ከማሰብ እንጂ ሌላ የፖለቲካ አጀንዳ እንደሌላቸው ለአሜሪካ ድምጽ አስታውቀዋል። የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ደግሞ ህዝበ ውሳኔ ተደርጎ ወደ አንዱ ክልል መጠቃለል የሚለውን አማራጭ አስተዳደሩ ያልመከረበት የህዝብ ተወካዩ የግል አቋም ነው ብሏል። አዲስ ቸኮል ተጨማሪ አለው። የድሬዳዋ ኢኮኖሚያዊና የፖለቲካዊ ችግሮች መንስኤ በህገ መንግስቱ እውቅና የሌላት በመሆኑ ስለሆነ ለዚህ መፍትሄ መፈለግ እንደሚገባ የህግ ባለሙያ ጠቆሙ። ጠበቃና ህግ ባለሙያ አቶ የትባረክ አስፋው ለአሜሪካ ድምፅ እንደተናገሩት ድሬዳ ያሉባት ችግሮች የሚመነጩት ህገ መንግስታዊ እውቅና ካለማግኘቷ ነው ብለዋል። የድሬዳዋ ከተማ በህገ መንግስቱ እውቅና የላት። ያም ማለት ምንድን ነው? የኢፌድሪ ህገ መንግስት በአንቀጽ 47 ላይ ሲደነግግ ክልሎች የፌዴራሉ አባላት ይልና ድሬዷን ረስቷታል ወይም ዘንግቷታል። ስለዚህ ድሬዷ እዛ ላይ ከሌለች በሌሎቹ የህገ መንግስት አንቀጾች ላይ የተቀመጡትን መብትና ግዴታዎች ላይ የለችም ማለት ነው። ይህም ማለት ምን ማለት ነው? ራሱ አራት 64 ዘጠና ስድስት የሚለው አዋጅ ወይም የድሬዷ አስተዳደር ቻርተር አዋጅ በምን ሂሳብ ወጣ ብለህ ብትለኝ፣ ለእኔ ህግ ትምህርት ቤት ውስጥም ረዥም አመት ተከራክረንበታል። ለእኔ ወፍ ዘራሽ ነው ብዬ ነው የምለው ስለዚህ የመጀመሪያውና ትልቁ ነገር ህገ መንግስቱ ተሻሽሎ የሚሆን በሚሻሻለው ለምሳሌ በህገመንግስቱ አልተወከልንም የሚሉ ሰዎች ጥያቄ አቅርበዋል። ለፌዴሬሽን ምክር ቤት ምንድን ያቀረቡት፣ ህገ መንግስቱ በተረቀቀና በወጣ ወቅት የእኛን ይሁኝታ ወይም ሴይንግ አላገኘም ህገ መንግስቱ የሚል። ስለዚህ ድሬዷ ደግሞ ጭራሽ የለችም የሚል ነው የእኛ መከራከሪያ ሆኖ መቅረብ ያለበት። የፌዴሬሽን ምክር ቤትና የተወካዮች ምክር ቤት በንብረት ላይ የሚጣሉን ታክስ የባለቤትነት ጥያቄ ምላሽ ለመስጠት ባለፈው ሳምንት በተሰበሰቡበት ወቅት በምክር ቤቱ የድሬዷ አስተዳደር አንድ ተወካይ የሆኑት አቶ አብዱ ጀዋድ ማህመድ ድሬዳዋ በንብረት አስተዳደር ላይ የሚጣለውን ታክስ ብቻ ሳይሆን ሌሎችም የጋራ ገቢ ክፍፍል የሚመለከቱ ጉዳዮች ላይም ተጠቃሚ ሊያደርጋት የሚችል መፍትሄ እንዲሰጥ መጠየቃቸውን ለአሜሪካ ድምጽ አስታውቀዋል። አቶ አብዱል ጀዋል በመፍትሄነት ያቀረቡት ድሬዷ ራሷንችላ ክልል እንድትሆን ወይም ከሶማሌ ወይም ከኦሮሚያ ክልል ወደ አንዱ በህዝብ ውሳኔ እንድትካለል ሲሆን የሌሉ የበቁት የፌዴሬሽን ምክር ቤት አባል ሳይሆኑ የጋራ ገቢ ክፍፍል ተጠቃሚ መሆን ስለማይቻልና የፌዴሬሽን ምክር ቤት ደግሞ የክልል መንግስታትን እንጂ ከተማ አስተዳደሮችን ስለማያቅፍ ነው ብለዋል። እኔ ሀሳቢ የነበረው ምንድን ነው ዛሬ በመጀመሪያ ደረጃ ይሄ ውሳኔ ድሬዳዋና አዲስ አበባ የሚጠቀሙ ብሎ ፌዴሬሽን ምክር ቤት አምኖበት በማቅረቡ ለድሬዳዋ ሕዝብ የሚጠቅሙ ውሳኔ ስለሆነ በጣም ድሬዳዋ ሕዝብን ወክዬ ምስጋና አቀርባለሁ የሚል ነበር ሐሳብ። ቀጥሎ ደግሞ መሰል የጋራ ገቢ ጉዳዮች ከዚህ በፊት በተለያዩ ላለፉት ብዙ ዓመታት በተለያዩ በሚገኘው አጋጣሚዎች ሁሉ ስንጠይቅ የነበረውን የጋራ ገቢ የሚጠቀም ጥያቄዎች በሙሉ ምላሽ ሊያገኙ ይገባል ነው የእኔ ጥያቄ። የጋራ ገቢ ተጠቃሚ አይደል ያልሆንበት አንዱ ምክንያት ሁለቱ ከተሞች ክልል አይደላቸውም፣ የፌዴሬሽን ምክር ቤት አባል አይደላቸውም። ክልል ስላልሆናቸው አልተጠቀሙም ከምትሉን የክልል ጉዳዩን መፍትሄ ያገኝ፣ ህዝቡ ይጠቀም። ድሬዳዋ ብዙ ገቢ ታመነጫለች፣ ከዛ ገቢ ግን የተጠቀመች አይደለችም። ምክንያቱም የጋራ ገቢ ተጠቃሚ አይደለችም፣ የፌዴሬሽኑ አባል አይደለችም። ስለዚህ ይሄ ጉዳይ መፍትሄ ሊያገኝ ይገባል ብዙ ጥያቄ ነበረው። ህገ መንግስቱን በማሻሻል መፍትሄ መስጠት ጊዜ የሚፈጅ ና ለድሬዳዋ ብቻ ሲባል ህገ መንግስቱ ማሻሻል ከባድ ስለሆነ ያንን ሀሳብ ሊያቀርቡ እንደተገደዱ አቶ አብዱ ጃዳ አክለው ተናግረዋል። ሆኖም በጉዳዩ ላይ መግለጫ ያወጣው የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ የአቶ አብዱ ጃዋድ ሀሳብ የከተማ አስተዳደሩ መክሮበት አቋም የያዘበት ሳይሆን የግለሰቡ አቋም ነው ብሏል። በቢሮ መግለጫ የድሬዳዋን ፖለቲካ ና ኢኮኖሚያዊ ችግሮች ለመቅረፍ አሁን ተረቆ የህዝብ ተወካዮች ምክር ቤት እንዲያጸርቀው የተላከው የድሬዳዋ ቻርተር መፍትሄ ያመጣል ብሏል። ሆኖም የምክር ቤት አባሉ አቶ አብዱልጀዋድ የተሻሻለው ቻርተር ከገቢ ክፍፍል ጋር በተያያዙ ያሉትን ጥያቄዎች አይመልስም ብለዋል። አዲስ አበባ የራሷ ቻርተር ቢኖራትም የፌዴሬሽን ምክር ቤት አባል ባለመሆኗ እንደ ድሬዳዋ ሁሉ የገቢ ክፍፍል ተጠቃሚ አለመሆኗን በዋቢነት ያነሳሉ። የቻርተር መልስ ጊዜያዊ ወይም ደግሞ ተገሻ መፍትሄ ነው። ምክንያቱም ቻርተር አሁን ያለውን የአስተዳደር እርክን ረጅድ የሆነውን የአስተዳደር እርከን ሪላክስ ያደርገዋል፣ የተወሰኑ ስልጣኖችን ላስተዳደሩ ይመለሳል እንጂ አሁንም የጋራ ገቢ ተጠቃሚ አያረጋትም። ቻርተር ቢሻሻልም ድሬዳዋ የጋራ ገቢ ተጠቃሚ አትሆንም። የህግ ባለሙያ አቶ ተባረክ አስፋውም ቻርተሩ ብቻውን ድሬዳዋ ያሉባትን ችግሮች በከፊል የሚመልስ እንጂ ሙሉ መፍትሄ የሚሰጥ አይደለም ይላሉ። እንዳቶ የተባረክ አስሯል ድሬዳዋ ክልል መሆን ሳያስፈልጋት ከተማ አስተዳደር ሆና ሆኖም ከክልሎች እኩል የሁሉ መብቶችና ጥቅሞች ተጠቃሚ እንድትሆን ማድረግ የሚቻልበት መንገድ መፈለግ ይገባል። ለዚህም በቅርቡ የተቋቋሙን ሀገራዊ ምክክር ኮሚሽን መጠቀም ይገባል ብለዋል። እቺ ድሬዳዋ የምንላት ከተማችን የለችም ህገ መንግስቱ ላይ አያልን። ስለዚህ እቺ እንድትኖር፣ እቺ ከተማ ደግሞ ሪኮግናይዝ እንድትደረግ ወይም እውቅና እንዲሰጣት፣ እውቅና ሲሰጣት ደግሞ ግማሽ አዲስ አበባ ላይ የታዩትን አይነት ጉድለቶች ሳይሆን ራሱን ችሎ የሚያስተዳድር ከተማ ገቢውን የሚሰበስብ ከገቢው ላይ ልክ እንደ ሌሎች ክልሎች እንደሚያገኙት በፐርሰንት ገቢውን ለፌዴራል መንግስት ፈሰስ የሚያደርገውን አድርጎ ለራሱ የሚያስቀረው እንዲያስቀር በበጀት ድጎማ ላይ የፌዴራሉ መንግስቱ በጀት ሲደለድል ልክ እንደ ችሎታ ሳይሆን እንደ መብት ልትጠይቅ የምትችል ከተማ እንደ አንድ የፌዴሬቲንግ ስቴት ወይንም ደግሞ እንደ ፌዴራሉ አባል ከተማ የምትታይ እንድትሆን እዛ ላይ ነው መሰራት ያለበት ነው። ካልተሳሳትኩ እንግዲህ በአዋጅ ቁጥር 1254 54 ላይ 2014 ላይ የወጣ አዋጅ አለ፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ይሄ ኮሚሽን የተቋቋመበት ዋና ለማንኛውም የጥያቄዎችን ለመፍታት ነው። የወልቃይት ጥያቄ፣ የራያ ጥያቄ፣ የድሬዳዋ ጥያቄ ወዘተርፈ። ይሄንን አይነት ኢሹ አለኝ ወይም ጥያቄ አለኝ የሚል አካል ካለ እዛ ጋር ሄዱ ማቅረብ ነው። ነገር ግን የበጀት ጥያቄን አስታኮ የክልል ትሁን አትሁን ወይንም ደግሞ ወደዚህ ክልል ትግባ አትግባ የሚል ጥያቄ በእኔ እምነት ጊዜውን ያልዋጀ ነባራዊ ሁኔታዎችን ያላገናዘበ ነው ብዬ ነው። ድሬዳዋ ህገ መንግስቱ ሲጸድቅ በሶማሌና ኦሮሚያ ክልል የይገባኛል ጥያቄ ሲቀርብባት ስለነበረ እንደ ክልልም እንደ ከተማ አስተዳደርም እውቅና ሳይኖራ ቆይታለች። በ1996 ይህ የይገባኛል ጥያቄው ዘላቂ መፍትሄ እስከሚያገኝ ድረስ በሚል የጸደቀ ቻርተር የነበረ ሲሆን በአሁኑ ሰዓትም ይህንኑ ቻርተር የሚያሻሽል ሌላ ረቂቅ ቻርተር ተዘጋጅቶ የፌዴራል ህዝብ ተወካዮች ምክር ቤት እስከሚያጸድቀው እየተጠበቀ ነው። ይህም ሆኖ ክልል ሳይሆኑ ለክልሎች የተሰጡ መብቶችን ሁሉ ተጠቃሚ ለመሆን ህገ መንግስቱ አይፈቅድም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ተከታዩ ዘገባ ደግሞ ወደ ደቡብ ክልል እናልፋለን። በደቡብ ክልል የሀላባ ዞን ነዋሪዎች በዞኑ ተስፋፍቷል የሚሉትን የሙስና ወንጀል መንግስት መርምሮ አስቸኳይ እርምጃ ይውሰድ ሲሉ ተቃውሟቸውን በክልሉ ርዕሰ መስተዳድርና ጸረ ሙስና ኮሚሽን ቢሮ ፊት ለፊት ሰላማዊ ሰልፍ በማድረግ ገለጹ። የከተማ መሬት መቀራመት፣ የመንግስትና የቀበሌ ቤቶችን በራሳቸውና በዘመዶቻቸው ስማዛወር፣ የመንግስትና የህዝብ ሀብት ለግል ጥቅም ማዋል ሰልፈኞቹ የሚያካሂዳቸው የዞኑና ባለስልጣናቱ የከሰሱባቸው ጉዳዮች ናቸው። የሙስና ወንጀል ሊጠቆሙና ሰልፍ ካደረጉት ውስጥ ለእስር ተዳርገዋል በማለትም ተናግረዋል። የደቡብ ክልል ጸረ ሙስና ኮሚሽን አቤቱታቸውን መቀበሉን ገልጾ ምርመራውን እንደሚቀጥል አስታውቋል። በጠቋሚዎች ላይ የሚደርሰውን ወከባና እስር በተመለከተ ሙስና ከመከላከል ውጪ ኮሚሽኑ በቀጥታ ከለላ እንደማያደርግ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ አለው። ሰልፉን ካስተባበሩ ውስጥ አቶ ብርሃኑ ሐሰን የተባሉ የአላባ ዞን ነዋሪ በዞኑ ከሊዝ ጨረታ ውጭ በሺዎች ካሬ ሜትር የሚቆጠር መሬት ይቀራመታል ብሏል። አላባ ላይ አብዛኛው የሚታየው ነገር ምንድነው? እኛ አካባቢ ላይ ከስልጣን ጋር ተያይዞ ፋሚሊን በመሰብሰብ የራስን ፋሚሊ በሆነ ሰብሰብ ከዚህም ወደ ታች ደግሞ ወርዶ ያን አካል አቀናጅቶ መሬትን እንደፈለጉ መሬት ወይ በሊዝ ወይ በጨረታ ነው እንትን ማለት ያለበት። ያንን ነገር በራሳቸው ጨረታ ሳይወጣ ምን ሳይል ዝም ብሎ ሲሱምላ ጨረታ ወጥቶ መሬትን መሬት ግል ሰዎች የሚሰጥበት አለ። ይህም የሚደረገው ሕጋዊ ስርዓትን ወደ ጎን በመተው የዞኑ ባለስልጣናት የቅርብ ቤተሰቦቻቸውና በጥቅም በዙሪያቸው ከሰበሰቧቸው ባለሀብቶች ጋር በሽርክ ለመበልጸግ ነው ሲሉ አቶ ብርሃኑ ተናግሯል። የባለሥልጣናት ገቢያቸው ይታወቃል የሚሉት አቶ ብርሃኑ ቅንጡ ቪላ ቤቶችን ይገነባሉ በማለት ማማረዋል። ከምንም በላይ ግልጽ የሆነ ነገር ምንድነው? እያንዳንዱ አመራር የደመወዝ መጠኑ ይታወቃል። የኑሮ ክብደት በስሳት ላይ ሁላችንም እናውቃለን። እያንዳንዱ የገነባ ከተማ ውስጥ አንድ ሺህ ካሬ ሜትር አንድ አመራር ይዞ የፓርቲ አመራር ነው የምትሉ አካል ይዞ በአዳማ ቆርቆሮ በሴራሚክ ሲገነባ ምንጩ ከየት ነው የሚለው ነገር ግልጽ ነው። የሚያገኘው ገቢ ይታወቃል። ያን ነገር የሚያስገነባው ነገር የለም። እያንዳንዳቸው ደግሞ ሌላው በውስጥ ለውስጥ ቤተሰብ ስም ድርጅትን የሚያደራጀዋሉ እስከ መኪና ማግዛት ድረስ የንታች፣ በሚወረድበት ሰዓት እኛ ከመንግስት ጎንቆምን እያንዳንዱን ለመጠቆም ዝግጁ እንደሆን ነው። በሐዋሳ በወጡት ሰልፍ የተሳተፉት አቶ ረማቶ ከድር በበኩላቸው በዞኑ የሙስና ወንጀል ከሚፈጽምባቸው ውስጥ የመንግስትና የቀበሌ መኖሪያ ቤቶች አንዱ ነው ብሏል። የዞኑ ባለስልጣናት በዞኑ የሚገኙ የቀበሌ ቤቶችን በራሳቸውና በቤተሰቦቻቸው እንዲሁም በዘመዶቻቸው ስም በማዘዋወር ወደ ግል ንብረትነት ቀይሯቸዋል ስሉም ከሷቸዋል። መንግስት ቤቶች 968 ቤት ነበረ የዛሬ ሶስትና አራት ዓመት። አሁን 37 ነው ያለው። ይህንን ቤቱን አፍርሶ እያለ ክልል ስልጣን በራሳቸው ስልጣን አከፋፍለው በዘመዶቻቸው፣ በጥቅም በባለ ሀብቱ አከፋፍለው ይገኛሉ። ስልጣን በዞኑ ለግል ጥቅም ይውናል ነው የሚሉት አቶ ረማቶም። ሌብነት፣ ብልሹ አሰራሮች ተንሰራፍረው ሲገኙ የቤታ ልናቀርብና ጠቁማ ለማስጣት ነው ልንመጣ ይሻል ነው ሙስና ሲባል ባህላባ ላይ ባህላባ ዞን ላይ ስልጣን የሚከፋፈለው በጎሳ ነው። አሁን ያሉ አመራሮች የፊት አመራሮች ዞኑ የፊት አመራሮች ከተወሰኑት ከግብረ አበሮቹ ጋር ሆነው ስልጣኑን በአንድ በኩል ጉሳ በአንድ በኩል በጥቅም፣ ለምሳሌ ጥቅም ስንል አንድ የተማረ አካል ሕጋዊ ዶክመንት ይዞ ከመጣ ከአንድ ሰው እንደየስራ መጠኑ ከሃያ ሺህ እስከ ስልሳ ሺህ ይጠየቃል። ሙስና ሰልፈኞቹ ወይም ቅሬታ አቅራቢዎቹ በዞኑ ተፈጽሟል ያሉትን የምዝበራ ወንጀሎችን ያረጋግጣሉ ያሏቸውን የበዙ ሰነዶችን ለደቡብ ክልል ሥነ ምግባርና ጸረ ሙስና ኮሚሽን ማስገባታቸውን ገልጿል። ቅጂያቸውንም ለአሜሪካ ድምፅ ልክዋል። አብዛኞቹ ሰነዶች በመሬት ላይ ተፈጽመ ያሏቸውን የምዝበራ ወንጀሎችን የሚገልጹ ናቸው። በሀላባ ቁልቶ ከተማ ከሊዝ አዋጅና መመሪያ ውጭ የተሰጡ መሬቶች ዝርዝር እንዲሁም የደቡብ ክልል ከተማ ልማትና ኮንስትራክሽን ቢሮ ከአላባ ዞን ኮንስትራክሽን መምሪያ ጋር የተጻጻፏቸው ደብዳቤዎችና የአጣሪ ኮሚቴ ግምገማ ሪፖርት ይገኙባቸዋል። የመሬት ጉዳይ ህጋዊነትን የጎደላቸው በመሆናቸው ዞኑ አስቸኳይ የማስተካከያ እርምጃ እንዲወስድ የሚጠይቅ ደብዳቤ እንደሚገኙባቸውም ለማወቅ ተችሏል። በሰሜኑ ጦርነት ወቅትም ለድጋፍ ተብሎ የተሰበሰበው ሀብት ተመዝብሯል ሲሉም አቶ ብርሃኑ ተናግሯል። የመጀመሪያ ጥያቄያችን ይህን መንግስት ወርዶ እንዳይል ሙሉ በሙሉ እንዳይልን ነው ይመርመርልን። ያቀረብነው ደግሞ ጥያቄውን ቀጥታ ክልሉ ርዕሰ መስተዳድር ጽህፈት ቤት ገብተናል። ፓርቲ ጽህፈት ቤት ሄደናል። አጋጣሚ ያላገኘናቸውም። ከዛ በኋላ ጸረ ሙስና የተቋቋመ ማህበር አለ። ከነዛ አካል ጋር ተገናኝተናል። የሙስና ወንጀልን ለሚመለከታቸው አካላት በመጠቆማቸው የታሰሩ መኖራቸውና ሰልፋቸውን ሳያጠናቀቁ በፖሊስ መበተናቸውን ተናግሯል። በጉዳዩ ላይ የሃላባ ዞን ባለሥልጣናት መልስ እንዲሰጡ ቪኦኤ ቢጠይቃቸውም ፈቃደኛ ባለመሆናቸው ለማካተት አልተቻለም። የደቡብ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነርና የሙስናና የብልሹ አሰራር መከላከል ዘርፍ ኃላፊ አቶ ፋስካ ጌታቸው ኮሚሽኑ አቤቱታቸውን መቀበሉን ለአሜሪካ ድምፅ ዛሬ ገልጿል። አሁን ከሃላባ ዞን ጋር ተያይዞ በርከት ባሉ ጉዳዮች ላይ አንዳንዶቹ ረዘም ያለ ጊዜም የቆዩ ናቸው። ከመሬት ስሪት ጋር ተያይዞ በተለይም ውሳኔ ከሚሰጥበት ከመሬት አሰጣጥ ጋር ተያይዞ በአዋጁ 721/2004 የሚባል የከተማ መሬት በሊዝ ለማስተዳደር የወጣ አዋጅ አለ። በእሱ ላይ ከተቀመጠው አሰራር ውጪ የመሬት አሰጣጥ ሁኔታ አለ በሚል ከቀበሌ ቤቶች ጋር እንዲሁ በተያያዘ ከገቢ ከከተማ መሰረተ ልማትና አጠቃላይ የፕሮጀክቶች አስተዳደር እንደዚሁም ከአፈር ማዳበሪያ እና ሌሎች ጉዳዮችንም በያዘ በአካተተ ሁኔታ ጥቆማዎች መጥተዋል። የሚመለከታቸውን ተቋማት ማሳተፍ ያለብንን አሳትፈን፣ ጠቋሚዎችም ያልተሟሉ ማስረጃዎች እንዲያሟሉ አድርገን ዝርዝር በመከላከል ደረጃ ላይ ያሉትን መከላከል በምንችልበት አግባብ የምንሰራበት ሁኔታ ይኖራል ማለት ነው። አቤቱታቸውን ተመልክተውም ምርመራውን እንደሚጀምርም አስታውቋል። ለኮሚሽኑ ጥቆማ ባቀረቡ ግለሰቦች ላይ የሚደርሰውን ወከባና እስር በተመለከተ ከሚመለከታቸው ጋር በመነጋገር ከሌላ እንዲደረግላቸው ማድረግ እንደሚቻልም ገልጿል። አዋጅ ቁጥር 669 የሚባል ያው በፌዴራል ነው የሚወጣው እንደዚህ አይነት አዋጅ በፌዴራል የህዝብ ተወካዮች ምክር ቤት ጸድቆ ተግባራዊ እየተደረገ ያለ አዋጅ አለ። ይህም ምንድ ነው ለምስክሮችና ለጠቋሚዎች ምስል የሚሰጥ ከለላ የሚያወራ ነው እና እንግዲህ በመሰረቱ አንዳንዶቹ ጉዳዮች ከተቋሙ የስልጣን ክልል ጋር የሚያያዙ ነገሮች አሉት። ይህንን ምስል ምንድ ነው ቅድም ለመግለጽ እንደሞከርኩት በተለይ የምርመራና የክስ ስራ ወደ ፖሊስና ወደ ፍትህ በፌዴራል ደረጃ ወደ ሚኒስቴሩ በክልል ደረጃ ወደ ፍትህ ቢሮ ከሄደበት ጊዜ ጀምሮ ለእነዚህ አይነት ጉዳዮች ከለላ በቀጥታ የመስጠት ስልጣን የተሰጠው ለእነዚህ ለሁለቱ ተቋማት ነው፣ ለፖሊስና ለፍትህ ማለት ነው። ዞሮ ዞሮ በሁለቱም ላይ ከለላ ለመስጠት የእኛ ተቋም የስረ ነገር ስልጣን ስለሌለው ምንድን ነው የምናደርገው? ዘርዝረን ጉዳዮቹን አይተን፣ ያቀረቧቸውን ጥቆማዎች በዝርዝር አይተን በትክክል ሕጉም ያሟላውን ነገር ማሟላታቸውን የሚጠይቀውን ነገር ማሟላታቸውን አረጋግጠን ከነዚህ ተቋማት ጋር የምናስተሳስረው ነው የሚሆን። ወደ አገሪቱ በከፍተኛ ብልሹ አሰራርና በሙስና ወንጀል ውስጥ ተዘፍቃለች ሲሉ የአገሪቱ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ልዩ ኮሚቴ በብሔራዊ ደረጃ ማቋቋማቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም በተከታይ ከቡርኪና ፋሶ ወደ ሰሜናዊ ቤኒን እየተዛመተ ያለውን የሽብር ጉዳይ እንመለከታለን። አንድ በቅርቡ የወጣ ሪፖርት እንዳመለከተው ባለፈው ዓመት በቤኒን ሰሜናዊ ክፍል መንግስት ፊያ ካደረገውን በላይ የበዙ ከጽንፈኛ ቡድኖች ጋር የተዛመዱ የኃይሎች ጥቃቶች ተፈጽመዋል። ሪፖርቱ አክሎም ጥቃቱ በሳህል የሚደረገው ግጭት ቤኒንን አዲሷ የውጊያው ግንባር አድርጓታል ብሏል። ሄነሪ ዊልኪንስ በሰሜናዊ ቤኒን ኒቲቲንጎው ጥቃቶቹ ሲፈጸሙ ያዩ ምስክሮችን ዋቢ አድርጎ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ከአልቃይዳና ከእስላማዊ መንግስት ቡድን ጋር የተያያዘ ሁከት ከቡርኪና ፋሶ ወደ ሰሜናዊ ቤኒን በመዛመት ላይ ነው። በዚህም እነኚህን የመሳሰሉ መንደሮች ከአደጋ ስጋት ላይ ወድቀዋል። የባለሥልጣናትን እርምጃ በመፍራትም ማንነታቸው ይፋ እንዳይደረግ የጠየቁ አንድ ራቅ ካለው የሰሜኑ ክፍል የሚገኝ መንደር ነዋሪ በፍርሃት ተውጠው እንደሚኖሩ ይናገራሉ። እኔ ባለውበት መንደር ያለውን የጸጥታ ሁኔታ በተመለከተ በአካባቢው የሚታየው ሁኔታ የወትሮን የመሰል አይደለም። በምን ሰማቸው ነገሮች የተነሳ ሁላችንም በስጋት ተውጠና ያለ ነው ሲሉም ለአሜሪካ ድምፅ አስረድተዋል። አሸባሪዎቹ እስካሁን እርሳቸው ከሚኖሩበት ቀዬ ባይደርሱም ወደ ድንበር አካባቢ ላሉ ነዋሪዎች ግን ከቡርኪና ፋሶ፣ ኒጀርና ማሊ እየተዛመተ የመጣው የአሸባሪዎች ጥቃት ገና ድሮ የየዕለት ኑሯቸው ገጠመኝ መሆን ይዟል። እኚህኛውም ማንነታቸው በባለስልጣናት እንዳይታወቅ ጠይቀው የአሸባሪ ቡድን አባላት በመንደራቸው ማለፋቸውን ይናገራሉ። ገበያ ደርሳ ስትመለስ አሸባሪዎች ከመኖሪያ ቤቷ ተሸሽገው የገጠሟት አንዲት ሴት ከቤቷ እንዲወጡላት እንደጠየቀቻቸውና እንደገደሏት አስረድተዋል። የያዙትን መሳሪያ ስታይ በስጋት መጮ በመጀመሯ እንደደበደቧት እና ዝም እንድትል እንደነገሯት በኋላም እንደገደሏት አክለው አስረድተዋል። የቡርኪና ፋሶ ግጭት ቤኒን፣ ቶጎና አይቮሪኮስትን ወደ መሳሰሉት የምዕራብ አፍሪካ የባህር ዳርቻ አዋሳኝ ሀገሮች መዛመት የሳህል ውከት ቀጣይ ምዕራፍ ይሆናል ሲሉ ተንታኞች ያስረዳሉ። በጦር መሳሪያ የሚፈጸሙ ግጭቶችና ድንገቶችን የሚመረምረው የጥናት ፕሮጀክት እንዳመለከተው እንደ አውሮፓውያን የዘመን አቆጣጠር በ2022 ሁለተኛ አጋማሽ ላይ ከሌሎቹ የባህር ዳርቻው ተዋሳኝ ሀገሮች ሁሉ ቤኒን በበለጠ የጽንፈኛ ሸማቂዎችን ጥቃት ሳታስተናግድ አልቀረችም። መንግስት የጥቃቶቹን መዛመት ለመግታት በቂ ስራ ሰርቶ እንደው የተጠየቁት የቤኒኑ የአቦሚ ክሌቫ ዩኒቨርሲቲ የብሔራዊ ደህንነት ጉዳዮች አዋቂ አርኖ ሀውኑ ሲናገሩ እኔ በግሌ የተሰራው ሥራ አነስተኛ ይመስለኛል። የቤኒን ባለሥልጣናት ለተከተሉት ለማስረዳት የሚያዳግት ምንም ሳያደርጉ ዝም ብሎ የመጠበቅ ዝንባሌ ተጠያቂ ይመስሉኛል። አሁኑ አክለውም ቤኒን ይህ ሁኔታ እየከፋ ሊሄድና ወደ ባህር ዳርቻው ድንበር አካባቢዎች ሊዛመት እንደሚችል መገመት ነበረባት። እንዳለመታደል ሆኖ ግን እየሆነ ያለው ይሄነው ነው ያሉት። ይህ በእንዲህ እንዳለ የቤኒን መንግሥት በሰሜናዊ አገሪቱ ክፍል ያለውን የጸጥታ ሁኔታ ለማጠናከር በርካታ ወታደሮችን ወደ አካባቢው አሰማርቷል። እንደ ተንታኞችም ግምገማ የተወሰደው ወታደራዊ ምላሽ ለውጥ እያስመዘገበ ነው። ይሁንና ዋና መቀመጫውን በኔዘርላንድስ ያደረገው የክሊን ገንዴል የጥናት ኢንስቲትዩት በቅርቡ ባወጣው ዘገባ ባለፈው ዓመት በቤኒን ሰሜናዊ ክፍል መንግስት ይፋ ካደረገ የበለጠ መጠን ያለው ጥቃት ተፈጽመዋል። በተጠናቀቀው የአውሮፓውያኑ 2022ም በሰሜናዊ ቤኒን ያለውን የሽብርተኝነት እንቅስቃሴ ለመዘገብ የሞከሩ አንድ አውሮፓዊና ሌሎች በርካታ ቤኒናውያን ጋዜጠኞች ተይዘው ታስረዋል። ጽንፈኝነትን የመቋቋም አቅም ለመገንባት በሰሜናዊ ቤኒን ካሉ ማህበረሰቦች ጋር በመስራት ላይ የሚገኝና አውደ ጥናቶችን ሲያካሄድ የቆየ አንድ አማካሪ ድርጅት እንዳመለከተው አብዛኛው የአካባቢዎቹ ነዋሪዎች ስለ ጉዳዩ ለመናገር ከፍተኛ ፍርሃት አድሮባቸዋል። አነሊስ በርናርድ ማህበረሰቦችን የማጎልበትና የማረጋጋት ስራዎች ከሚሰራው ስትራቴጂክ ስቴቢላይዜሽን አድቫይዘርስ የተባለው ድርጅት ጋር ናቸው። በጥናቱ ውስጥ ያገኘናቸው አብዛኞቹ አስተያየቶች በአሁኑ ጊዜ የትኛውም ሰው አሸባሪ ሊሆን እንደሚችል ነው። ምን እንደሆነ የምናውቀው ነገር የለም። ሆኖም ስለምናየውና ስለሚያሳስበን ጉዳይ ለመናገር እንፈራለን። የቤኒን መንግስት በበኩሉ ለቀረበለት የቃለ መጠይቅ ጥያቄ እስካሁን ምላሽ አልሰጠም። በተከታይ የምናልፈው ወደዚህ ወደ ዩናይትድ ስቴትስ ይሆናል። የዩናይትድ ስቴትስ ግምጃ ቤት ኃላፊ ወደ ሴኔጋል ዛምቢያና ደቡብ አፍሪካ ያቀናሉ። ባለፈው ታህሳስ በዩናይትድ ስቴትስ አፍሪካ የመሪዎች ጉባኤ ላይ ፕሬዚዳንት ባይደን አስተዳደራቸው እንደ አውሮፓውያን አቆጣጠር በ2023 አፍሪካን እንደሚጎበኝ ቃል ከገቡ በኋላ በአፍሪካ የመጀመሪያ የሆነውን ልዑክ ወደ አፍሪካ እየላከ መሆኑን ዋይት ሀውስ አስታውቋል። የዩናይትድ ስቴትስ የግምጃ ቤት ሹም ጃኔት የለን በሚቀጥሉት ሁለት ሳምንታት ውስጥ ከአህጉሪቱ ጋር ያለውን ጠንካራ የኢኮኖሚ ትስስር ለማጉላት ወደ ሴኔጋል፣ ዛምቢያና ደቡብ አፍሪካ እንደሚጓዙም ተነግሯል። የአሜሪካ ድምፅ ማርያም አዲያሎ ያጠናቀረችውን ዘገባ ደረጃ ደስታ ያቀርበዋል። ፕሬዚደንት ጆ ባይደን ባለፈው የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ላይ የገቡትን ቃል ተግባራዊ ማድረግ ጀምረዋል። በሚቀጥሉት ሁለት ሳምንታት ውስጥ ከአህጉሪቱ ጋር ያለውን የኢኮኖሚ ትስስር ለማጠንከር የግምጃ ቤት ሹማቸውን ጃኔት የለንን ወደ ሴኔጋል፣ ዛምቢያና ደቡብ አፍሪካ ይልካሉ። ከዓለም አቀፍ የስትራቴጂክ ጥናት ማዕከል የአፍሪካ ፕሮግራም ረዳት ካሜሩን ሃድሰን ይህ ከብዙ እርምጃዎች መካከል አንዱ ነው ይላሉ። ይህ በአህጉሪቱ አፍሪካውያንን ለማሳተፍ ከሚወሰዱ በርካታ እርምጃዎች መካከል አንዱ ይመስለኛል። ይሁን እንጂ ዋሽንግተንም ጭምር ያለችበት ሆኖ ሊያስተላልፉልን የሚፈልጉት ጠቅላላ መልእክት አለ። ያ መልእክት ለአፍሪካውያን ብቻ አይመስለኝም በዚህ ገበያ ውስጥ ለሚፎካከሩት ለቻይናውያኑና ለሩሲያውያንም ጭምር ነው። ከፍተኛ የግምጃ ቤት ባለስልጣናት የጉዞ ዓላማ ከአፍሪካ መንግስት ባለስልጣናት፣ የግሉ ዘርፍ አባላት፣ ከስራ ፈጣሪዎችና ወጣቶች ጋር የዩናይትድ ስቴትስና የአፍሪካ ኢኮኖሚ ትብብርን ለማሳደግ እና አዳዲስ የንግድና ኢንቨስትመንት እድሎችን ለመፍጠር ከሚደረጉ የሀሳብ ልውውጦች ትምህርት ለመቅሰም ነው ይላሉ። የየሊን ጉዞ መጀመሪያ የሚሆነው ሴኔጋል ሲሆን በዚያም የአፍሪካ ሕብረት የወቅቱ ሊቀመንበር እንዲሁም የምዕራብ አፍሪካ የንግድ ቀጠና ኢካዎስ ጠንካራ አባል አገራት መሪ ከሆኑት ፕሬዚደንት ማኪሳል ጋር ውይይት ያደርጋሉ። ይህ አጋጣሚ ፍትሐዊ ያልሆነውን ዓለም አቀፍ የንግድ ልውውጥ አስመልክቶ ለመወያየት ለፕሬዝደንት ማኪሳል ጥሩ አጋጣሚ ይሆናል የሚሉት መሰረቱን ካናዳ ያደረገው የማሶሞ ትምህርትና የበጎ አድራጎት ድርጅት ፕሬዝደንት ቲሳንጋ ቸከዌ ናቸው። በዓለም ካሉ አራት ውጤታማ የጥጥ አምራቾች ቤኒ፣ ቡርኪና ፋሶ፣ ቻድ እና ማሊ መካከል ሶስቱ የሚገኙት በምዕራብ አፍሪካ የንግድ ቀጣና ኢካዋስ አባል ሀገራት ውስጥ ሲሆን አራቱ ደግሞ በአፍሪካ ሕብረት ውስጥ ናቸው። እዚህ ላይ በጣም የሚያስደንቀው ነገር ውጤታማ መሆናቸው የሚታወቅ ቢሆንም ለዓለም የጥጥ ምርት የሚያደርጉት አስተዋጽኦ ከሶስት በመቶውን ብቻ ነው። ለዚህ ዋነኛው ምክንያትም የጥጥ ምርት በከፍተኛ ደረጃ የሚደጎምና ገበያውን ማዛባት ስለሚችል ነው። ቺካዌ በአፍሪካ ጉዳዮች መጽሐፍ የጻፉ ሲሆን በተለይም ዛምቢያ ውስጥ የምዕራቡ ዓለም ደጋፊ ነው ተብሎ የሚፈረጀውን አዲስ መንግሥት ላይ ያረፈውን የቻይናን ተጽዕኖ ለመቀናቀን አሜሪካ ጥሩ አጋጣሚ ተፈጥሮላታል ብለው ያስባሉ። የቻይና ነገር የታከተው መንግስት ይመስላል። አንዱ የትብብር መንገድ ሊሆን የሚችለው ዛምቢያ ያለባትን የ6 ቢሊዮን ዶላር የቻይና ዕዳ የሚመለከት ነው። ያ ዕዳ ከሀገሪቱ አጠቃላይ ምርት ከ24 እስከ 25 በመቶ የሚደርስ መሆኑን ማስተዋል ይገባል። እንደ ኤሮፓ አቆጣጠር በ2020 በወረርሽኙ ዘመን ዛምቢያ ዕዳቸውን መክፈል ካቃታቸው የአፍሪካ አገሮች መካከል የመጀመሪያዋ ሆናለች። ሀድሰን እንደሚሉት ገንዘቡ ለቻይናም ሆነ ለዓለም አቀፉ ተቋማት ይከፈል። ዛምቢያ ግን ዕዳ የተጫናት ብቸኛዋ የአፍሪካ ሀገር አይደለችም። ሌላዋ ስኬት ያስመዘገበችው አፍሪካዊቷ ጋናም እየጨመረ በመጣ ቀውስ ውስጥ ትገኛለች። ለዚህ ደግሞ ወደድንም ጠላንም ዋሽንግተን በከፊል ተጠያቂ ትሆናለች። ምክንያቱም ዋሽንግተን የዓለም አቀፎቹን የገንዘብ ተቋማት አይኤምኤፍንና የዓለም ባንክን እንደምትቆጣጠር ተደርጋ ነው የምትታየው። እነኚህ ተቋማት የአፍሪቃ መንግስታት ወጪዎችን እንዲቀንሱ ግፊት ያደርጋሉ። የአፍሪቃ ሀገሮች በሚወስዷቸው ዓለም አቀፍ ብድሮች ላይ የወለድ ምጣኔው ከፍ እንዲል ያደርጋሉ። በዚያ መጠን ደግሞ ከቻይና ከሩሲያና ከሌሎች ዘርፈ ብዙ የውጭ ተቋማት የሚወስዷቸውን አነስተኛ ወይም ከወለድ ነጻ ብድር ስምምነቶች ይተቻሉ። የዩናይትድ ስቴትስ የግምጃ ቤት ኃላፊ ከዛምቢያው ፕሬዚደንት ሃኪንዴ ሂችሌማ ጋር ባለፈው ጉባኤ ተገናኝተው በተወያዩበት ወቅት የዛምቢያ ኢኮኖሚ በሚያገግምበትና በዕዳው ሁኔታ የዓለም አቀፉ የገንዘብ ተቋማት ድርሻ ቡድን ሀያ አባል ሀገራት በወሰኑት የጋራ ማዕቀፉ አማካኝነት በተቻለ ፍጥነት እንደሚከናወን የነገረዋቸው መሆኑ ተመልክተዋል። እያዳመጣችሁት ያላችሁት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። ወደ ተከታዩ ቅንብር ከማለፋችን በፊት አንድ ማስታወቂያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ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 አሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ተመልሰናል። በዓለም ዙሪያ ተፈላጊ ከሆኑ ስራዎች በግንባር ቀደምነት በሚጠቀሰው የቴክኖሎጂ ዘርፍ ኢትዮጵያውያን ተወዳዳሪ እንዲሆኑ በዘርፉ ያሉ ስልጠናዎችን በመስጠት በብቃት ከሚያሰለጥኑ ተቋማት መካከል በዩናይትድ ስቴትስ ሜሪላንድ ግዛት የሚገኘው ቤማንዳ ቴክኖሎጂ አንዱ ነው። ተቋሙ እስካሁን ከ1300 በላይ ተማሪዎችን አሰልጥኖ ስራ ያስያዘ ሲሆን አሁን ደግሞ በኢትዮጵያ ቅርንጫፍ በመክፈት የስልጠናና የማማከር አገልግሎቱን እያሰፋ ፋ እንደሚገኝ የተቋሙ መስራች አቶ አለማየሁ ኒዳ ነግረውናል። ተከታዩ መሰናዶ በዚህ ዙሪያ ከአቶ አለማየሁ ጋር ያደረግነው ቆይታ ነው። ወደ ተቋም ከመሄዳችን በፊት አንተ ወደ አሜሪካን ሀገር ስትመጣ አካውንቲንግ ነው ተምረህ የመጣኸው ማስተርሰንን፣ በሱ ነው የሰራኸው። ዛሬ የምትሰራው ትልቅ ስራ ግን በቴክኖሎጂ ዙሪያ ነው እና እንዴት ወደዛ ልትሳብ እንግዲህ 2009 የኢኮኖሚውም ደህና አልነበረም። እዚህ ሀገር በጣም የስራ ድል፣ በተለይ ፋይናንስ ላይ በጣም የስራ ድል ያደረግ ነበር ሰው ሰው ያገኘሁት ሪዋርድ ኤክስፔክት እንዳደረግኩት አልነበረም እና ምንድን ነው ያደረኩት? ኦኬ፣ ምንድን ነው የተለየ ሌላው ኦፖርቹኒቲ ኦፕሽን ያለው ብዬ ሪሰርች ሳደርግ ፋይናንስ አይቲ ላይ ያሉ ባይቲ ዘፍ ያሉ አበሾች የምማቃቸው ደህና ሲከፈላቸው ሳይ ይሄ ነገር ለምንድን ነው የማልሞክረው ብዬ አንድ አመት ራሴን ትሬን አረጋለሁ ብዬ የተለያዩ መጽሀፍቶችን ገዝቼ ዩቲዩብ ኮርሶች እንደዛ እየወሰድኩኝ ራሴን አሰማርኩ ማለት ነው። ከዛ ወደ አይቲ በዛ መልኩ የገባሁት። እንግዲህ አንተ ወደ ቴክኖሎጂ በምትሻገርበት ጊዜ ያዘመን ላይ እንዳሁኑ የቴክኖሎጂ ስልጠናውም ያን ያክል የተስፋፋ አልነበረም እና ምን አይነት እገዛ ድጋፍ አግኝታ ነበር? እኔ እንደውም ካምፓኒ እንዳቋቁም ዋናው ሞቴት ካረቢ ነገሮች አንዱ እኔ በጣም ብዙ ስትራግል አድርጌያለሁ። እንዳልኩሽ በጣም ብተምነኝ ሰባት ሰዓት በቀን አጠና ነበር። መጀመሪያ ትሬኒንግ ወስዳለሁ ራሴን አስተምራለሁ ብዬ ሳስብ ራሱ በቀን ሰባት ሰዓት አንድ አመት አጠናለሁ ብዬ ነው የወሰንኩት። በጣም በቀላሉ ሊሰሩ የተወሰነ ኮች የሚያደርገኝ ጋይድ የሚያደርገኝ ሰው ቢኖር በቀላሉ አቺ በማረጋቸው ነገሮች ሎንግ ዌይ ሄጄ ነው የራሴን ቴክኖሎጂ እንዳውቅ ያደረኩት ማለት ነው። ለምሳሌ አንዱ ካደረኳቸው ነገር ጆብ ዲስክሪፕሽን ዌብሳይቶች አሉ፣ ጆብ ፖስት የሚደረግባቸው እንዲ ዳይስ የሚባሉ ከዛ ጆብ ዲስክሪፕሽን አይና እንዲህ የሚፈልጉ ከሆነ ይህንን ለአጥና እንደዚህ የሚፈልጉ ከሆነ ይህንን ላጥና ብዬ ነው። ኦልሞስት ያ ነው እና መጽሐፍ ነበረ ማነበው መጽሐፍ ከጫፍ ጫፍ አይቲ ላይ ማንበብ በጣም ይከብዳል፣ እና አንድ ሺ ገጽ እንደዚህ ያለች በጣም ታይሜ ኮንሱም አድርጎብኛል። እንግዲህ ይህን ድጋፍ ማጣትህም እና አንተ በሰፊው በትልቅ መንገድ የሄድክበት መንገድ ሂደትም ነው ዛሬ ለምትሰራው ትልቅ ስራ መሰረት የሆነህና፣ እስኪ ስለ ተቋምህን እንተዋወቀው። በደንብ ቤማንዳ ይሰኛል። ከትርጉሙ እንነሳ፣ ቤማንዳ ነው ማለት ነው ቤማንዳ ቤማንዳ ማለት የጉራግኛ ቃል ነው። ኤማ ማለት መንገድ ማለት ነው። ቤማንዳ ማለት በመንገዳችን እንደማለት ነው። ሶ የኔስ መሰርተው ይሄን ካምፓኒ ይሄን አክል ፕሮፊት ሜክ አረጋለሁ ብዬ ያው የቢዝነስ ሰው ነኝ። እንደዛ ነው ብዙ ጊዜ ሴት የሚደረገው እኔ ግን አምስት መቶ ሀበሻ ስራ ሲዛል ብዬ ነ በዛ የዛሬ አስር ዓመት ይሄንን ካምፓኒ ሲመሰረት ማለት ነው። እንደ ኮሚኒቲ ነገር ነው። ይከፍላሉ፣ ይማራሉ፣ ይሄዳሉ ሳይሆን ሪሌሽንሽፕ ነው የምንፈጥረው ማለት ነው። አሁን ግን በተለይ ሼር ፖይንት የሚባለው ላይ በተለይ ዴንቪ አካባቢ እንደ በቃ ኢትዮጵያዊ ሼር ፖይንት ብቻ ነው እንደሚያጠኑት እስኪባል ድረስ ማለት ነው። በእርግጠኝነት መንገድ ከህንዶች ቀጥለው በደንብ ማርኬቱም ተቆጣጥረ ነዋል ብዬ አስባለሁ። በተለይ ዴንቪ አካባቢ ማለት ነው። እና እንግዲህ በቴክኖሎጂው እኔ ያለፍኩበት አስታ ግን ሌላውን ሰው እንዳያልፍ መንገድ ለሌላው ሰው መድረግ እንደማለት ነው። ምን አይነት ወጣ ወጣቶች ናቸው ይሄንን ስልጠናዎች የሚወስዱት? ምን ያክል ወጣቶችንስ እስካሁን ድረስ አሰልጥነሃል? ምን አይነት ወጣት ነው የሚለው ቀላል መልሶ፣ ኮሚትድ የሆነ በቀን ከሶስት ሰዓት እስከ አራት ሰዓት መስጠት የሚችል ኒ ብትን ከአራት ወር እስከ ስድስት ወር ራሴን አስተምሬ ራሴን አዘጋጅቼ ትልቁ ደግሞ ጥያቄ ኮቼ ብል የሚባለውን የሚሰማ ከስለጥነነ የለት ስራ ያስያዝ ነው። ፎከስ ማድረግ የምፈልገው አሁን እስካሁን ባለኝ መረጃ ቢቶች ትራክ ስለማድረገው ከአንድ ሺ ሶስት መቶ ሰው በላይ ሲክስ ዲጂት ሳላሪ የሚያገኙ ከአንድ ሺ ሶስት መቶ ሰው በላይ በቤማንዳ ቴክኖሎጂ ብቻ አስቀጥረናል። ከዛ በኋላ እነሱ ህልፕ አድርገው ያስቀጠሯቸው ስራ እንዲያገኙ ያደረጓቸው ጋይድ ያደረጓቸው ከኔ ተምረው ራሳቸው ትምህርት ቤት የከፈቱ በጣም ብዙ አሉ። በዛ ያለው ብንቶ በቤማንዳ ብቻ እኔ እስካሁን ሪከድ ያለ ታቅ ያረጉት ከአንድ ሺ ሶስት መቶ ሰው በላይ ስራ ስጠናል ማለት ነው። ሰው ይሄ በምን አይነት ዘርፎች ነው እነዚህ ስራ? ሼርፖይንት ወይም ኦፊስ ሪስክስቲ ፋይቭ የሚባለው ያው ሼርፖይንት ነው። ብዙ ሰው ስሙን የሚያውቀው ኦፊስ ሪስክስቲ ፋይቭ የሚባለው ያው እዛ ውስጥ ያለ ነው። በቅርቡ ደግሞ ከዝሜነህ እና ማይክል የሚባሉ ሌሎች ፓርትነሮች ሁለት ጨምሬ ክላውድ ኮምፒቲንግ ላይ ደግሞ በተለይ ኤደብሎስ እና አዥር ላይ ለመስጠት ዝግጅት በላስት ስምንት ወር ወይ ዘጠኝ ወር ይሆናል፣ በደንብ ኮንተንት ደቨሎፕ እያደረግን ሬዲ ሆነን አሁን በዚህ ወር መጨረሻ፣ ኤርሊ ፌብርዋሪ አዲስ ባጅ ለመቀበል ተዘጋጅተናል። ኢትዮጵያ ውስጥ ያሉ ወጣቶችም ወይም ማንኛውም ሰው ኢትዮጵያ ውስጥ የሚኖር ይህንን ስልጠና ወስዶ ኦፖርቹኒቲ ማግኘት ይችላል። ya takalash amsan microsoft whether kenya whether uganda የኖ ላቲናህን ቻይና ኤክስፐንሲቭ የሆነባቸው ሲመጣ በጣም ብዙ ስራ ሶርስ ያደርጋሉ። አሁን አሁን እንደውም እኔም ያው ማይክሮሶፍት ላይ ቴክኖሎጂ ስለምሰራ ሰፖርት ስንደውል አብዛኛው የሚያነሱልን ከዩጋንዳ ወይ ከኬንያ እንደዚህ ናቸው እና እየተቀየረ ነው እና ማለት ቤማንዳ ብራንች ኢትዮጵያ እንዲከፍት ኦልሬዲ ፕሮሰስ ጀምረናል ሶ ይሄ ማለት ምንድን ነው ለሆኑ ካምፓኒዎችን የእንደዚህ አይነት ቴክኖሎጂ ስቴትመንት እንዲያደርጉ ማገዝ ማለት ነው። የዛኔ በእርግጠኝነት ሰው ያስፈልጋል ኢትዮጵያ። ሰው እኔ ምንድን ያሰብኩት ነው ወደ ኮንሰልቲንግ ኢትዮጵያ ከመግባት በፊት መጀመሪያ ሰው ትሬን መደረግ አለበት፣ ሴሌክትድ ሆነው ኢንትረስትድ የሚሆኑ ሰው ትሬኒን መደረግ አለበት የሚል ከ ከፓርትነሮች ጋር በደንብ አውርተን ያንን ነበር የጀመር ነው ማለት ነው እና ሁለት ሺ ዶላር ነው ለምሳሌ እዚህ ሀገር ላለ ሰው ቻርጅ የምናደርገው ኢትዮጵያ ላለው እስካሁን ቻርጅ አላረግንም፣ ቢኮዝ ያው ላይክ እንዲማሩ እንዲያውቁት ስለምን ሳይልክ ወደፊትም አላማ አለን። አፎ ደማረግ ሰው ሪቪው አድርገን እንዲማሩ ማድረግ አፎ ደሚያደረግ ደግሞ ኢትዮጵያ ውስጥ አፎርደብል በሆነ ኮስት በኢትዮጵያ ማለት ነው እንዲከፍለው እንዲማሩ እናመቻቻለን ማለት ነው እና እስከ አሁን ድረስ በተለይ ቼክፖይንቱ ላይ ነው በደንብ የምንታወቀው እሱን በደንብ አስፍተን መሄድ እንፈልጋለን። ኮንሰልቲንጉን በደንብ በደንብ በስፋት መሄድ እንፈልጋለን። የክላውድ ኮምፒቲንጉ ያ ሁሉ ነገር ወደ ክላውድ እየሄደ ስለሆነ የክላውድ ኮምፒቲንጉም በጣም ሰፋ ያለ ስለሆነ ፓርትነር አድርገን ሲስተር ካምፓኒ ማስ ክላውድ ሶሉሽንስ የሚባል ሁለት ፓርትነሮችን ጨምሬ ሌላ ካምፓኒ በጣም ሰፋ በሰፊው በተለይ ክላውድ ላይ ለመስራት ተዘጋጅተናል። በጣም ነው የምናመሰግነው። አድማጮች ስምን በጣም አመሰግናለሁ። እኔም ስለተጋበዝሽኝ በጣም አመሰግናለሁ። ፕሮግራማችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአውሮፓውያኑ ዘመን አቆጣጠር ጥር ወር ውስጥ በሚመጣው ሶስተኛው ሰኞ ላይ አሜሪካውያን የሬቨረንድ ዶክተር ማርቲን ሉተር ኪንግን መታሰቢያ ዕለት አክብረው ይውላሉ። ዶክተር ኪንግ የደቡብ አላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ሲሆኑ በዩናይትድ ስቴትስ የዘር መድሎን በመቃወም ለእኩልነት የሚደረገው ትግል መሪ ነበሩ። ጥር 7 2015 ዓ ም 94 ኛው የልደት በዓላቸው የሚያክብሩበት ዕለት ነበር። እንደ አውሮፓ አቆጣጠር 1865 የዩናይትድ ስቴትስ የእርስ በርስ ጦርነት ያበቃል ትና ባርነትን በሕግ የከለከለው 13ኛው የህገ መንግስቱ ማሻሻያ የወጣበት ወቅት ነው። እንዲሁም የዘር ማህበረሰብ አባላትና ሴቶችን ጨምሮ በብዙዎቹ አሜሪካውያን ዘንድ የጂም ክሮ ሕጎች ተብለው የሚታወቁትን በመቃወም እንዲሁም እንደ አውሮፓ አቆጣጠር በ1960ዎቹ መጨረሻ አካባቢ ፖለቲካዊ ውክልና ለሌላቸውና በቁጥር አነስተኛ ለሆኑት የሲቪል መብቶች ጥበቃ እንዲደረግ በመጠየቅ በሺዎች የሚቆጠሩ አሜሪካውያን አደባባይ የወጡበትና ሁከትም የነበረበት ጊዜ ነበር። እነዚህ የመንግስትና የአካባቢ ህጎች የዘር መለያየትና ያፈጠጠን ግልጽ መድሎን ህጋዊ በማድረግ በመንግስት ባለስልጣናትና በማህበረሰቡ የሲቪል ጠባቂ ቡድኖች በኃይል የሚተገበሩ ነበሩ። ይህን ስርዓት ለመለወጥ የሞከሩ አፍሪካ አሜሪካውያን ተመጣጣኝ ያልሆነ የአፓርታይድ ጥቃት የደረሰባቸው ሲሆን ብዙዎቹንም የመብት ተሟጋቾች ለሞት ዳርጓል። በዚህ አውድ ውስጥ ዶክተር ኪንግ የማህተመ ጋንዲን የሰላማዊ ተቃውሞ መርሆች በመከተል ተከታዮቻቸውን መጠነ ሰፊ አድማ፣ የመቀመጥና ሰላማዊ የሰልፍ ጉዞዎችን፣ የህዝባዊ ቤተኝነትን መርተዋል። በተቃዋሚዎቹ ላይ በተደጋጋሚ የሚወሰዱ መጠነ ያለፉ የበቀል እርምጃዎች በተቀረው የአገሪቱ ክፍል አስቸኳይ ለውጥ የሚያስፈልግ መሆኑን አሳይተዋል። ዶክተር ኪንግ የድካማቸውን ፍሬ ለማጣጣም እድሉ አልነበራቸውም። እንደ ኤሮፓ አቆጣጠር ሚያዝያ 4 1965 በ39 ዓመታቸው ሕይወታቸው አልፈዋል። ይሁን እንጂ በአስርት ዓመታት የዘር ልዩነት ሕጎች ተሰርዘዋል። ዛሬ መድሎ የተወገዙና በሕግም የሚያስቀጣ ወንጀል ሆኗል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ከሁሉም የህብረተሰብ ክፍል ተውጣጡት ሰዎች ያንን የሰልፍ ጉዞ ቀጥለዋል። ስልጣናቸውን አላግባብ የሚጠቀሙትን ለመጋፈጥ፣ ጥላቻና መድሎን ለመቃወም፣ የመምረጥ መብት እንዲጠበቅ፣ ደረጃውን የጠበቀ ስራ እንዲኖር፣ የጤና እንክብካቤ፣ የመኖሪያ ቤትና ትምህርት እንዲኖር ድምፃቸውን ከፍ አድርገዋል ሲሉ ተናግረዋል። ባይደን አክለውም በዚህች ዕለት ለሀገራችንና ዓለማችን ስለ ሕሊናችን ጥሪ ያቀረበልንን ሰው ትሩፋት እናስባለን ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዝግጅቶቻችንን በዚሁ አጠናቀቅን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደህና ደሩ።